በኦሮሚያ ክልል ነቀምቴ ከተማ ነዋሪ መሆናቸውን በስልክ የገለጹልን አንድ ነዋሪ በክልሉ ምስራቅ ወለጋና ሆሮ ግድሩ ወለጋ ዞኖች ውስጥ በሰላማዊ ዜጎች ላይ ይፈጸማሉ ያሏቸውን ግድያዎች በመቃወም ተማሪዎች ሰልፍ መውጣታቸውን ተናግረዋል። የነቀምቴ ደርጌ ሁለተኛ ደረጃ ትምህርት ቤት ተማሪዎች ትናንት ጠዋት የተቃውሞ ድምጽ ማሰማታቸውን የጠቆሙት እኚህ ነዋሪ ሰልፉ በሌሎችም ሁለተኛ ደረጃና ኮሌጆች ቅጥር ግቢ ውስጥ ሰሞኑን መካሄዱን ገልጸዋል። ስሙ እንዳይጠቀስ የጠየቀ አንድ ተማሪ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ዋናው ግቢ ውስጥም ሰልፍ መካሄዱን ገልጿል። እኔ የምማርበት ዩኒቨርሲቲ መደወላቡ ነው። ሰልፍ የተካሄደው ደግሞ ትላንት ነው። ትላንት ተማሪዎች ቁርሳቸውን ባለመመገብ ነው ተቃውሟቸውን መግለጽ የጀመሩት። በሰልፉ ላይ የነበሩ ተማሪዎች ቁጥር በትክክል ባላውቅም ብዙ ተማሪዎች ነበሩ። ያሰሙትም ድምጽ ሕዝባችን እየሞተ አባትና እናቶቻችን እየተገደሉ መማር አንችልም፣ የወለጋ ሕዝብ ወገኔ ነው፣ ስለዚህ የንጹሃን ዜጎች ግድያ ይቁም፣ ግድያ ከኦሮሞ ሕዝብ ላይ ይቁም፣ ያለ ምክንያት መገደልና መፈናቀል ይቁም ብለን ነው የጠየቅ ነው። ሆኖም የግቢው ጸጥታ አስከባሪዎች ይሄ አይመለከታቸውም በማለት ነው ሰልፉን በኃይል የበተኑት። የኦሮሞ ብሔር ተወላጆች በክልሉ ይፈጸማል ላሉት ግድያና መፈናቀል ጽንፈኛና ፋኖ የሚሏቸውን ታጣቂዎች እየወነጀሉ ነው። የአማራ ብሔር ተወላጅ የሆኑ አስተያየት ሰጪዎች ለጥቃቶቹ የኦሮሚያ ልዩ ኃይልንና ኦነግ ሸኔ ያሉትን ታጣቂ ቡድን ተጠያቂ ያደርጋሉ። የኦሮሞ ነጻነት ሰራዊት ቃል አቀባይ ሰላማዊ ሰዎችን እንደማይገድሉ ገልጸው ግድያውን ያስተባብላሉ። ሰኞ ዕለት የአሜሪካ ድምፅ ያነጋገራቸው የኪረሙ ወረዳ ነዋሪዎችና የአማራ ተወላጆች በበኩላቸው በኦሮሚያ ክልል በአማራ ተወላጆች ላይ ይደርሳል ያሉትን ግድያ ለመከላከል ራሳቸውን ሲያደራጁ ጽንፈኛና ፋኖ እንደሚሏቸው ገልጸዋል። በሌላ በኩል በደብረ ማርቆስ ከተማ በኦሮሚያ ክልል የተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ ይደርሳል ያሉትን ግድያና እገታ መንግስት እንዲያስቆም የሚጠይቅና ዝርዝሩን በተሟላ ሁኔታ በሰኞ ምሽት ዘገባችን በምንመለስበት ሰልፍ ላይ የከተማዋ ነዋሪዎች በአማራ ተወላጆች ላይ ይደርሳል ያሉትን ግድያ መንግስት እንዲያስቆም መጠየቃቸውን በሰልፉ ላይ ነበርኩ ያሉ በስልክ ገልጸውልናል። ያው በተደጋጋሚ በተለይ ወለጋ ላይ ባለፉት አራት ዓመታት የአማራ ብሔር ተወላጆች በጅምላ ነው የሚገደሉ ሰው። ሰልፉ በዋናነት በአማራ ሕዝብ ላይ የሚደርሰው ሁለንተናዊ ጫናና የዘር ማጥፋት እንዲቆሙ ይጠይቅ ነበር። ከግድያ በተጨማሪ መፈናቀል፣ ተፈናቅለውም በአግባቡ ሰብአዊ እርዳታ አያገኙም። ኢቭን ድረስ ምንም ጥሪ አቅርበውም የሚደርስላቸው አካል የለም። ሰው ጨዋታችን ይሄ እንዲሰማ እና በአማራ ዙሪያ የሚደርሰው ሁሉም ጤናዊ ጉዳቶችና ጭፍጨፋ እንዲቆም ሰልፍ ተካሂደዋል። በተመሳሳይ በዲላ ዩኒቨርሲቲ የሚገኙ የኦሮሞ እና የአማራ ብሔር ተወላጅ ተማሪዎች በወለጋ እና በሌሎች የሀገሪቱ አካባቢዎች በሰላማዊ ሰዎች ላይ ይፈጸማሉ ያሏቸውን ግድያዎች የሚቃወሙ የተናጠል ሰልፎችን ማካሄዳቸው ተገልጿል። በሰልፉ አካባቢ እንደነበረ የገለጸልን አንድ ተማሪ አንዱ የአንዱን ግድያ የሚያወግዝ ሰልፍ ጠዋትና ከሰዓት መካሄዳቸውን ገልጿል። በዚህ ዙሪያ ከኦሮሚያ ክልል ኮሚኒኬሽንስ ቢሮ ኃላፊ ኃይሉ አዱኛ እንዲሁም ከፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ዘንድ ምላሽ ለማግኘት ያደረግነው ጥረት ላሁኑ አልተሳካም። የኢትዮጵያ የሰብአዊ መብት ኮሚሽን ኦሮሚያ ውስጥ ለሚፈጸሙ ጥቃቶች መንግስት አፋጣኝ መፍትሄ እንዲሰጥ አሳስቧል።